SBS Radio. ወይዘሮ ሩቅያ ሳላህ፣ በቅድሚያ እንኳን ለረመዳን ጾም አደረሳችሁ። ጾሙም እንግዲህ በመላው የእስልምና እምነት ተከታዮች ዘንድ በሰፊው የሚጠበቅ ስለሆነ እንኳን አደረሳችሁ መባባሉም የማይቀር ነው። አመሰግናለሁ ማርቲ። ጾሙ ምን ይመስላል? ከተጀመረ ወደ ሁለተኛ ሳምንቱ እየተገባደደ ነው እና እንዴት ነበረ ጾሙ? ምን ይመስላል? ረመዳን እንዴት እየሄደ ነው? በጣም ቆንጆ ነው። በመጀመሪያ ደረጃ ለመላው የእስልምና ሃይማኖት ተከታዮች እንኳን ለረመዳን አደረሳችሁ። መልካም የረመዳን ጾም ያድርግላት ላለው ረመዳን ሙባረክ። በሁለተኛ ደረጃ ደግሞ ለማመስገን የምፈልገው እህቴ አንቺን ማርታ ነው። ለዚህ ፕሮግራም አዘጋጅተሽ ስለጠራሽኝ እጅግ በጣም አመሰግናለሁኝ። ጾሙ በተለይ በዚህ በአውስትራሊያ በሜልበርን ደረጃ እንደምታዩ በጣም አጭር ሰዓት ነው። ለእኛ በጣም ቆንጆ ሰዓት ነው ከክረምቱ ጋራ እና በጥሩ ሁኔታ እየተካሄደ ነው ያለው። ያው እንደምታዩ ጊዜውን እጅግ በጣም የፈጠነ ስለሆነ ሁለት ሳምንታችን ሄደናል። እንግዲህ ከዚህ በኋላ ያለን ቀሪው በጣም አጠር ያለ ጊዜ ነው። እስካሁን በጥሩ ሁኔታ እየተዘጋ እየተጋጀም ነው እንግዲህ በጥሩ ሁኔታ እየተካሄደ ነው ያለው። የጾም ወቅቱ ሲታሰብ መቼም በአገር ቤትም ይሁን በውጭ ሀገር የሚኖሩ ሴቶች፣ እናቶች የምግብ ማብሰሉ ስራ በአብዛኛው በእነሱ ትከሻ ላይ ነው የሚወድቀው ምንም እንኳን ወንዶችም ማገዛቸው ባይቀርም ማለት ነው። እንዴት አገኙት? እርስዎም እንግዲህ እንደ እናት እንደ እህት እንደ ሚስት ሆነው ጾሙንና የቤት ውስጥ አገልግሎቱን እንዴት አገኙት? በቤት ውስጥ ያለውን እንቅስቃሴ እንዴት አገኙት? ከሌላ ጊዜ በስራም ጨምር ያደርጋል፣ ገበያውም ስራውም ጨምር ያደርጋል። የረመዳን ወቅት ጊዜ በእርግጥ ነው አሁን በእኛ በሴቶች ላይ በእርግጥ የስራ እንትኑ ትንሽ ከበድ ያለ ነው። በተለይ በውጭ ሀገር ስትኖሪ ደግሞ ትንሽ ከበድ ያለ እንትን ነው ከልጆች ማመላለስ ጋር ከቤት ስራ ጋራ ከውጭ ስራ ጋራ ትንሽ ይከብዳል። ሆኖም እንግዲህ ያው ለፈጣሪ መገዛት የሚለውን ነገር በትልቁ ደረጃ ሰታይና በዓመት አንድ ጊዜ የሚመጣውን የዚህን የታላቁን ወር እንግዳችንን ጾም በጉጉትና በእንትን ስለምንቀበለው እንዴት ነው በነሻጥ ነው ተነስተን እንግዲህ ይህንን ሁሉ አንድ ላድርገን ያሉትን ውጣ ወራዶች አንድ ላድርገን እንግዲህ ተቀብለነው ሁሉን ነገር በማስተናገድ ላይ ያለነው። ያው የታወቀ ነው የሴቶች ድርሻ በማጀቱ በኩል ነው። እና ያለውን ሁኔታ ሰዓት ከመድረሱ በፊት ቶሎ ወደ ቤት ጎራ ብለን፣ እንግዲህ ወደ ማድቤቱ ጎራ ብለን የሚዘጋጀውን እናዘገጃጃለን ማለት ነው። በሀገር ቤት እንደሚታወቀው በረመዳን ጊዜ ተሰባስቦ ማፍጠሩ ቤተሰብ ጎረቤት የተለመደ ነገር ነው። በውጭ ሀገር ደግሞ የኑሮ ሁኔታ በራሱ ደግሞ ተራርቆ መኖሩ አለና፣ እንዴት ነው የእስልምና እምነት ተከታዮች እርስዎ እንግዲህ ሜልበርን ነው የሚኖሩት፣ እዚህ ሜልበርን የምትኖሩት በአንድ ላይ ሰብሰብ ብላችሁ የምታፈጥሩበት ቤተሰብ ወገን ሆናችሁ የምታፈጥሩበት አጋጣሚዎች አሉ? በእርግጥ ከሰኞ እስከ አርብ ያው እንደምታውቀው ነው። በውጭ ዓለም ሩጫ ስለሆነ ግን በቅዳሜና በእሑድ ከዘመድ አዝማድ ጋር እየተጠራራን ቅዳሜ ቅዳሜ በኮሚኒቲ ደረጃ በቢላል ኮሚኒቲ የሚዘጋጅ የኢፍጣር ፕሮግራም አለ። በአጋጣሚ ትንሽ ያለውበት አካባቢ እርቀት ስላለ ስለማልገኝ ነው እንጂ ያሉት የአካባቢ ሙስሊሞች እዛው የቢላል ኮሚኒቲ ተሰባስቦ፣ በየኮሚኒቲው ቅዳሜ በዊኬንድ ታይም እንደዛ የአፍጥር ፕሮግራም ዘመድም ይጠራራል ስቲል እንደዛ አይነት ሁኔታ ያው ከሰኞ እስከ አርብ አንችልም እንጂ፣ ባሉት ዊኬንዶች አጋጣሚ በኮሚኒቲም ሆነ በዘመድ አዝማድ እየተጠራራን አብረን እናፈጥራለን ማለት ነው። እንግዲህ እንደሚታወቀው በጾም ወቅት ቀኑ ሙሉ ሲጾም የዋለ አንጀት ከባድ ነገር እንደማይበላ የታወቀ ነው። በማፍጠሪያ ሰዓት እንደሚታወቀው እንግዲህ ወይ ውሃ ወይ ደግሞ ተምር ለስለስ ያሉ ምግቦችን ነው ለማፍጠር የሚጀመረው እንደሚታወቀው ማለት ነው። በዚህ ድርሻ ላይ ደግሞ ይሄንን በማመቻቸት የሴቶቹ ድርሻ አሁንም የሚጠቀስ ነው እና በረመዳን ወቅትም ለየት ለየት ያሉ ምግቦች ይሰራሉ። ከነዚህ መካከል እንግዲህ እነ ሳምቡሳ ጣፋጮቹ የሚታሰቡ ናቸው ና ዛሬ ለአድማጮቻችን ይሆናል ብለው ያዘጋጁት የረመዳን ምግብ ምንድን ነው? በጣም ጥሩ ጥያቄ ነው። ያው እንደሚታወቀው ኖርማሊ በጾም ወቅት አሁን እንደጠቀሽ አንቺም ሳምቡሳ ና ባጂያ ደግሞ የሚባል ከሽምብራ የሚሰራ አለና ሾርባዎች አሉ። እና በአሁኑ ወቅት እንደምታየው ሀገራችን ደንበኛ ብርድ ውስጥ ስላለን፣ ሀገራችን ክረምት ስለሆነ ትንሽ ወደ ሾርባው ባደላ ጥሩ ይመስለኛል። ሾርባውማ እንግዲህ ለእስልምና እምነት ተከታዮ ብቻ ሳይሆን እንግዲህ ከዚ ከዊንተሩ ጋር ወይም ደግሞ ከክረምቱ ወር ጋር ለሁሉም ይሆናል ማለት ነው። ለአጠቃላይ ህብረተሰብ አሁ ለአጠቃላይ ህብረተሰብ ስልምና ተከታዮች ብቻ ሳይሆን ለጠቅላለ አጠቃላይ ህብረተሰብ ለኢትዮጵያኖች በሙሉ የሚረዳ ነው ብዬ ነው የምትንምለው ኖርማሊ። አገር ቤትም እዚህም ብዙ ጊዜ ሾርባ ኢምፖርታንት የሆነ እንትን ነው በረመዳን ጾም ላይ እና የገብስ ሾርባ ነው የሚዘጋጀው እና በመጠኑ እንግዲህ በራሴ አቅም በራሴ እንዴት ነው በራሴ ወይም የማዘጋጀው የሾርባ ሁሉም በእርግጥ ሊጠቀሙት ይችላሉ እኔ ግን የራሴን ብዬ እንትን የምለውን ለማካፈል እንግዲህ የሾርባ ስንል ለማንኛውም የጠቀሱት ነገር አለ የገብስ ሾርባ አለ የተከካ ገብስ ነው ድፍን ገብስ ነው የተቆላ ነው ምን አይነት ገብስ ነው የምንጠቀመው የተከካውን ነው የምንጠቀመው። ባርሊ ነው የሚሉት እዚህ በህንዶች ሱቅም አለ፣ በቻይኒዞችም ሱቅ አለ። የተከካውን ገብስ እሱን ምን እናደርጋለን መሰለሽ፣ በመጀመሪያ ደረጃ ያው በስጋ ነው የሚሰራው። የበግ ስጋ ነው የምንጠቀመው እና ከማን ተፈለገው አካል በብዛት እግር ሊሆን ይችላል። ያንን ስጋ በተቻለ መጠን የተቆራረጠ ስጋ ሆኖ ከእናጥርቱ አጽድተን ትንካልም በኋላ ውሃውን ከስጋው ጋር እናበስለው እና ከዛ የተከካውን ገብስ እንጨምርበታለን። እና እኔ ደግሞ በራሴ በኩል ያው ሜይ ቢ ሌላውን ሰው ሊጠቀመው ይችላል። ቬጂታ የሚባል ከቬጂቴብል የተዘጋጀ እንደ ማጂ ነገር አለ። ማጣፈጫ ሶስ ማለት ነው። ቬጂታ እንደ ማጂ ፓውደር ነገር ነው። ፓውደር፣ አዎ፣ ከቬጂቴብል የተሰራ እሱን እጨምርበታለሁኝ። እሱን አብሮ ከገብሱ ከስጋው ጋራ አብሮ ይበስላል። ከዛም ከተፈለገ ደግሞ እንግዲህ አጠር አድርጌ እና በቀላል ዘዴ የሚሰራ ነው። ብዙም እንትን የማይፈልግ ነው እና ትንሽ ኮሪያንደርና ነጭ ሽንኩርት ደግሞ በማሽን ፈጭና እጨምርበታለሁኝ። በቃ ከዛ እሱን አብስሎ ሲደርስ በትኩሱ ማቅረብ ነው ማለት ነው። ለማብሰል ምን ያህል ጊዜ ይፈጃል? አገር ቤት እንደምታውቂው የአገር ቤት ነገሮች ሁሉ ትንሽ ጠንከር ይላሉ። ስጋውም፣ ገብሱ ምንም ከባድ ነው። ይህ ደግሞ ከጋዙ ምቾት አንጻር፣ ከሁሉም አንጻር ከፋቢል አዎ አንድ ሰዓት ቢፈጅ ቶሎ ነው የሚበስለው። የዚህን አገር እንዳየሽው ቶሎ ነው የሚበስለው። ይበስላል ልዋ የአገር ቤት ግን ጠዋት የተጣደ ልክ ማፍጠሪያ ሰዓት ነው። ብዙ ማገዶ ጨርሶ ናቹራል ነገር ስለሆነ ነው። እና ይሄ ግን ቶሎ እንትን ስለምን አንድ ሰዓት በቂው ነው። ከምን ጋር ነው የሚበላው? ሹርባው ዝም ብሎ ባዶ ነው መጀመሪያ ወይስ ሌሎች ከጎኑ የሚያባሉ ነገሮች ይደረጋሉ? ከጎኑ እንግዲህ እንዳልሽው እንደምታውቂው ሰንቡሳዎች አሉ። የዚህ ባጃ የሚባል ከሽምራ የተዘጋጀ እንደገና ብስኩት ነገር አለ ተዳምጦ የሚሰራ እሱ ቴምር አለ። ሌላ ደግሞ ሸፉት የሚባል ነገር አለ። ሸፉት እንዴት መሰለች? ያው በእናንተ ጾም ጊዜ በክርስቲያን የሁዳዴ ጾም ጊዜ የሚለየው የሱፍ ፍትፍት አይነት የሚመስል በሱፍ የሚሰራው እኛ በእርጎ ነው የምንሰራው። ሽንኩርትና ቃሪያ ተከትፎ እርጎ ከነጭ ሽንኩርት ጋር ፈጭተን በእንጀራ እንፈተፍተዋለን። እንስቴዶፍ የሱፉን ፋንታ እኛ በእርጎ ነው የምንጠቀመው እና ያው በጣም ቆንጆ ነው እሱ ደግሞ በጣም ጥሩ ይመስላል። እንደዛ ካጠገቡ እናደርጋለን። ቃቅን ነገር አጃቢዎች አይጠፉም። ወይዘሮ ሩቅያ መሀመድ በዚህ አጋጣሚ እንግዲህ ለመላው የእስልምና እምነት ተከታዮች ሁሉ መልካም የረመዳን ጾም እንዲሆንላችሁ እንመኛለን። ጾሙ ሲፈታ ደግሞ በሌላ ዝግጅት እንደገና መገናኘታችን አይቀርም። እኔም እጅግ በጣም አመሰግናለሁ። በአጠቃላይ ለአንቺም ሆነ ለኤስቢኤስ አዘጋጆች በሙሉ በጠቅላላ እጅግ በጣም አክብራችሁ ጥሪ ስላደረጋችሁልኝ እጅግ በጣም አመሰግናለሁ። ለመላው የእስልምና እምነት ተከታዮች በሙሉ በድጋሚ መልካም የረመዳን ጾም ይሁንላችሁ እንላለን። ከኤስቢኤስ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል ለኤስቢኤስ ራዲዮ ማርፈ ጸጋው ከሜልበርን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ። ላይክ አስ ኦን ፌስቡክ ኦ ፎሎ አስ ኦን ትዊተር።